እንግዲህ ከግጭቱ ጋር ተያይዞ ከቀድሞ በተለየ ሁኔታ በተለያዩ የከተማ ስፍራዎች በርካታ ቁጥር ያላቸው የፖሊስ አባላት ተመድበው በመንቀሳቀስ ላይ ይገኛሉ። ለጊዜው ረብሻና ብጥብጥ ባይታይም ውጥረቶች ግን እንዳሉ ምልክቶች ይታያሉ። ባለፈው ሳምንት ከዚሁ ግጭት ጋር ተያይዘው የደቡብ አፍሪካ ብሮድካስቲንግ ኮርፖሬሽን ኤስ ኤ ቢ ሲ ሶስት ጋዜጠኞች ግጭቱን የሚመለከት ምስል ማሳየት የለባችሁም የሚል መመሪያ ከፕሮዳክሽን ማናጀሩ ስለተሰጣቸው አሻፈረኝ፣ ህዝብ የማወቅ መብት አለው በማለታቸው ከስራ ሊታገዱ ችለዋል። ይህንንም ተከትሎ የደቡብ አፍሪካ ጋዜጠኞች ማህበር በርካታ ተቃውሞዎችን ከያቅጣጫው ሲያሰማ ነበር። በዛሬው ዕለት ደግሞ የኤስኤቢሲ ዋና ስራ አስኪያጅ ጂም ማቲው የስራ መልቀቂያ ደብዳቤ አስገብተዋል። ከዚሁ ጋር ተያይዘው የደቡብ አፍሪካ ኮሚኒስት ፓርቲ ዛሬ ባወጣው መግለጫ የፓርቲው አምስት አመራር አባላቱ ፕሪቶሪያ ተከስቶ በነበረው ግጭት እጃቸው እንዳለበት ባደረግኩት ማጣራት አረጋግጫለሁ፣ ከኃላፊነትም አግጃቸዋለሁ ይላል። የፓርቲው ዋና ጸሐፊ ጃኮብ መህለቦ እንደተናገሩት ከሆነ አመራር አባላቶቼ የኮሚኒስት ፓርቲውን ጥብቅ የሆነ የሥነ ምግባር ህግ በመጣሳቸው ነው ብለው መግለጫ ወጥተዋል። ህብረተሰቡም ያወደመውን ንብረት መልሶ መገንባት እንዳለበት አሳስበዋል። እነዚህ ናቸው አዲስ ነገር እየታዩ ያሉት በደቡብ አፍሪካ። ለፕሪቶሪያ የከንቲባነት ቦታ በተመረጠው እጩ የተነሳ አሁን የተፈጠረው ልዩነት በገዢው የኤኤንሲ ፓርቲ ላይ ምን አይነት ተጽዕኖ ሊያሳርፍ ይችላል? እንግዲህ በፓርቲው በኩል ይሄ የታችኛው ምክር ቤት ምርጫ ማሸነፍ ፓርቲው በአብዛኛው የህብረተሰብን ክፍል በቅርበት በማግኘት አላማውን ለማስፈጸም የሚችልበት ትልቁ መሳሪያ ነው። ከፓርቲው ጋር ተያይዞ ፓርቲው የተለያዩ ስራዎችን ሰርቶ ውይይቶችን አካሂዶ መፍትሄ ያስቀምጫለሁ ነው የሚሉት። እንግዲህ የደቡብ አፍሪካው ምክትል ፕሬዚዳንት ሲሪል ራማፖዛ እንደተናገሩት በፕሪቶሪያ አካባቢ ተከስቶ የነበረው ግጭት የጎሰኝነትና የዘረኝነት ውጤት ነው። ኤንሲ በእጩነት ያቀረባቸው ወይዘሮ ዲዲዛ ከዋዙሉ ናታል አላስመጣ ናቸውም ላለፉት አስራ ሰባት አመታት ፕሪቶሪያ እየኖሩ የሰሩ ግብርና ታክስ ሲከፍሉ የነበሩ በትልቅ የመንግስት ኃላፊነት ላይ ሲሰሩ የቆዩ አመራር አባል ናት። ማንም የደቡብ አፍሪካ ፓርቲው እስካመነበት ድረስ ሀገሪቱን መምራት ይችላል። የፓርቲው አሰራርና ስነ ምግባር ይሄው ነው በማለት መግለጫ አውጥተዋል። ህብረተሰቡም ደግሞ የሚሰጠው አስተያየት ምንድን ነው? በአንዳንድ ሰዎች የአካባቢያችን ሰው መመደብ አለበት የሚል አስተሳሰብ ሲኖር፣ ሌሎች ደግሞ የፖለቲካ አለመረጋጋት ችግር ይፈጥርብናል፣ ማንም ተጠቃሚ ሊሆን አይችልም። የእኛን ችግር እስከፈቱ ድረስ ከሌላ አካባቢ ይምጣ እኛን መምራት ይችላል የሚል ሁለት የተለያዩ ሀሳቦች ናቸው እየተራመዱ የሚገኙ። እንግዲህም በፓርቲው ላይ በአካባቢ የሚንቀሳቀሱ የተለያዩ ተቃዋሚ ፓርቲዎችም ምናልባት ከዚህ እድል ተጠቃሚ ሊሆኑ ይችላሉ። ማንንም ለመምረጥ መወሰን ለተቸገሩ መራጮች ድምጻቸውን ለተቃዋሚዎች ሊሰጡ ይችላሉ የሚልም ግምት አለ። በሌላ ከሀን ደግሞ ፓርቲው ያሸንፋል፣ በዚሁ ከቀጠለበትና ችግር ፈጣሪዎችን ከውስጡ መንጥሮ ካወጣ ሊያሸንፍ ይችላል የሚል እምድምታዎች እየታዩ ነው የሚገኙት። አንድ የደቡብ አፍሪቃ ፍርድ ቤት ፕሬዚደንት ጄኮብ ዙማ በተለያዩ የሙስና ወንጀሎች ክስ እንዲመሰረትባቸው ከአሁን ቀደም ተላልፎ በነበረው ውሳኔ አንጻር ያስገቡትን የይግባኝ ማመልከቻ ውድቅ አድርጎታል። ይኸው የፍርድ ቤት ውሳኔ በፕሬዚደንት ጄኮብ ዙማ ስልጣን ላይ የሚኖረው ትርጓሜ ምንድን ነው? እንግዲህ ከፕሬዚዳንት ጃኮብ ዙማ ጋር ተያይዞ ከአምስት መቶ በላይ ጉዳዮች ቀርበው ሊያስከስሳቸው ይችላል የሚሉ ማስረጃዎች ቀርበው በማጣራት ላይ ነው የሚገኘው። እንግዲህ ለአቃቢ ሕጎች ቀርበው ይሄ ጉዳይ ያስከስሳል አያስከስሳቸውም እየተባለ በየጊዜው ጥያቄዎች እየቀረቡባቸው ነው የሚገኙት። በተወሰነ ደረጃ እሳቸው በስልጣን ላይ ባልነበሩበት ጊዜ የነበሩ ጉዳዮች ለጊዜው እንዲዘገዩ፣ ነገር ግን እሳቸው ስልጣን ከያዙ ጊዜ ጀምሮ ያሉ ጉዳዮች ደግሞ የማጣራቱ ሂደት እንዲቀጥል ነው የተወሰነባቸው። አመሰግናለሁ መላኩ አየለ።